የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም ለጥያቄዎቻችሁ የሰጧቸውን መልሶች በተከታታይ ቀናት እያሰማናችሁ ነው። በዚህ ምሽት የዝግጅቱ ሶስተኛና የመጨረሻ ክፍል ቀጥሎ ይቀርባል። ዝግጅቱ የሚጀምረው አንድ አድማጭ በኢሜይል በላኩልንና የፕሮግራሙ አዘጋጅ ትዝታ በላቸው ለውጭ ጉዳይ ሚኒስትሩ በምታቀርበው ጥያቄ ነው። አቶ አባተ ተስፋው በኢሜይል ከኢትዮጵያ በላኩልን ብዙ ኢትዮጵያኖች በዘር እና በፖለቲካ ክፉኛ ተከፋፍለዋል። የኢትዮጵያ መንግስት፣ ቅድሚያ ስራ መሆን ያለበት የፖለቲካ እስረኞችን መፍታት፣ የእርቅና የሰላም ጉባኤ በመጥራት ህዝቡን ወደ አንድነት ማምጣት ነው። ከዚያ በኋላ ኢትዮጵያኖች በሀገር ግንባታ ላይ ማትኮር ይችላሉ፣ የሚሉ አስተያየት ሰጪዎች አሉ። ለዚህ የእርሶ መልስ ምንድን ነው ይላሉ። ሌላው ጠያቂ ደግሞ የሚሉትን በድምፅ የመጣልን ላሰማሁት። ለዶክተር ቴድሮስ ጠልሃኖ ነው ጥያቄ ለመጠየቅ ነው። ጥያቄ አንድ ነው፣ ኢትዮጵያ ውስጥ የአንድ ዘር የበላይነት አለ ወይስ የለም? ለምሳሌ መከላከያም ቢመለከቱ ጀኔራሎች ሹመት፣ ስትራቴጂክ የስልጣን ቦታዎችን በማን ብሄር እንደተያዙ እየታወቀ ነው። ከዚህም ጋር ተያይዞ አጠቃላይ የአንድ ዘር የበላይነት ጋር ተያይዞ ያለው የወደፊት የመጠቃት በዚህ ብሔር ላይ የመጠላት የቂም እና የበቀል በህዋት ምክንያት ይፈጠራል ብለው አያምኑም ወይ በስተመጨረሻ መጨረሻ አንቀጽ ሰላሳ ዘጠኝን ተጠቅማችሁ ልትገነጠሉ አታስቡም ወይ ይሄ ነው ጥያቄ አመሰግናለሁ አጎስ ነን ከሉክዘምበርግ ከዚህ ከመጨረሻው ጥያቄ ጀምረው ቀደም ያለውን ጥያቄ እንደ ማጠቃለያ ሊጠቀሙልኝ ይችላሉ እሺ እኔ ኢትዮጵያዊነት የተጠናከረበት ጊዜ ነው ብዬ ነው ማምነው የፖለቲካ ጥያቄዎች ነበሩ። በተለይ ከብሔር ብሔረሰቦች አንጻር እነሱ ስለተፈቱ፣ የብሔር ብሔረሰቦች እኩልነት ስላለ ኢትዮጵያችን ልትረጋጋ ትችላለች። የሚገርመው ነገር ሁሉም ጎረቤቱ ሀገሮች ያለው አለመረጋጋት ሁሉም የሚያውቀው ነው። ነገር ግን ኢትዮጵያ የመረጋጋት የሰላም ተምሳሌት ነው የሆነችው ዋናው ምክንያት። የፖለቲካ ልዩነቶችን መፍታት ስለቻልን ነው። የብሔር ብሔረሰቦች እኩልነት ማረጋገጥ ስለቻልን ነው። ብሔር ብሔረሰቦች ራሳቸውን ማስተዳደር እንዲችሉ ስላደረግን ነው። በነፃነት እንዲኖሩ ስላደረግን ነው። ለምንድን ነው ነው አማራነት ኢትዮጵያዊነት ነው፣ ትግራዋይነት ኢትዮጵያዊነት ነው፣ ወላይታ ኢትዮጵያዊነት ነው ብለን ጉራጌነት ኢትዮጵያዊነት ነው ብለን ማናም ነው ለምንድን ነው ኦሮሞ የሚለው ስም ሲገን ሲወጣ ኢትዮጵያዊነትን ያፈርሳል ብለን የምናስበው? ኩሩ ኢትዮጵያዊ ሊሆን አይችልም ብለን የምናምነው? ለምንድን ነው ለምንድን ነው አሲሚሌት ስላረግን ኢትዮጵያን አንድ ማድረግ እንችላለን ብለን የምናስበው? ፉል ዳይቨርሲቲ ሊከበር ይገባል ነው። ሌላ ነገር የለውም። ልዩነቱ አንድነት ያመጣል የሚል እምነት አለመኖር ነው። ሁላችንም አንድ ቋንቋ አንድ ባህል ስላለን አንድ መሆን የምንችል ይመስላቸዋል። ሮንግ። የተለያየ ባህል የተለያየ ቋንቋ ኖሮን የተሻለ ጠንካራ ኢትዮጵያዊ ኢትዮጵያዊነት መፍጠር እንችላለን። አማራው አይደለም ችግር ያለበት ባይዘዎች የገዢ መደቦች ናቸው። አገር አማራውም እኮ ምንም አልተጠቀምም እኮ በገዢው የአማራ መደብ። ከወንድሞቹ ከእህቶቹ ጋር ራቁቱን ይሄድ ነበር። ጫማ ሳያረግ ይሄድ ነበር። ምን ጠቀሙት የአማራ ገዢ መደቦች? ናቲንግ። የገዢ መደብ የሚፈጥረው ካልሆነ እነዛ ቀለሞች መከበር አለባቸው፣ እነዛ ባህሎች መከበር አለባቸው። እናምራለን ከዛ ቀለም ጋር። አሁን እርስዎ የተናገሩት እንዳለ ሆኖ ቀደም ያለው በድምፅ የሰሙት ጥያቄ ግን እርስዎ ቀደም ብሎ የአማራ የበላይነት እንደነበረ ድሮ የአማራ ገዢ መደብ እነዚህ የተባሉት ብሔረሰቦች በማንነታቸው እንዳይኮሩ ገዢ መደብ እንደዚህ ነበር የገለጹልኝ። እና አሁን ቀደም ብሎ በቴፕ የተደመጠው ድምፁን የላከልን ሰውዬ ደግሞ የሚለው የትግራይ የበላይነት ኢትዮጵያ ውስጥ ይንጸባረቃል በሹመት በአስተዳደር ይሄ ሁኔታ ደግሞ ወደፊት የትግራይ ሕዝብ ላይ እንድምታ ይኖረው ይሆን ወይ የሚል ጥያቄ ያሰማ። ስልጣና የለም፣ የበላይነት የለም ባይዘው ወይ የበላይነት የለም። አሁን ጠቅላይ ሚኒስትር መለስ ዜናዊ ያሉ የውጭ ጉዳይ ሚኒስትር አቶ ስዩም ነበሩ፣ እኔ የጤና ጥበቃ ሚኒስትር ነበሩ። ሁለት ሚኒስትሮች ፕሮፖርሽናል ለማድረግ ይሞከራል። አንዱ የበላይ አንዱ የበታች የሚሆንበት ምክንያት የለም። አሁን አቶ ኃይለማርያም ጠቅላይ ሚኒስትር ናቸው። ስንት የትግራይ ተወላጆች የሚኒስትር ቦታዎች አሉ የሚታወቅ ነው። ጥቂቶች ናቸው። ፕሮፖርሽናል ናቸው። ከህዝቡ ብዛትም አንፃር ማለት ነው እንግዲህ፣ መከላከያ ውስጥ ባላቸው ቀድሞ በነበረው ልምድ ሜሪት አገራችንም ለመጠበቅ ከትግራይ አመራሮች ሊኖሩ ይችላሉ። ይሄ ምን ማለት ነው? ሜሪት መጠበቅ ኢምፖርታንት ነው። ያ ማለት ግን ለወደፊት አይቀየርም ማለት አይደለም። ብዙ ጊዜ ከመከላከያ ጋር ምናምን ተያይዞም ይነሳል። ታሪካዊ አጋጣሚ ሆኖ በተለይ ከትጥቅ ትግሉ አንጻር ጄኔራሎች ከትግራይ ወጥተው ሊሆን ይችላል። ያ ግን የተወሰነ ጊዜ ነው። አሁን ለምሳሌ የሰራዊታችንን ግንባታ ብናይ የብሔሮችና ብሔረሰቦች ሪፕሬዘንቴሽን ወይ ደግሞ ወክልና በደንብ ይታያል። የሀገራችንን ያለውን ህብረ ብሔር ሊያሳይ በሚችል መልኩ ሰራዊታችን ሊገነባ ይገባል በሚል ለብዙ አመታት ሲሰራ ስለቆየ ያ ሚዛን እየተጠበቀ ነው። ከዛ ወደ አመራሩም ቢሆን እየገባ ነው። ከማገልገል ውጭ ሌላ አጀንዳ ኢህአዴግ የለውም። እኔም እንደ ኢህአዴግ አባል የለኝም። ናሴት አንድ ሶስት ጠያቂዎች የጠየቁት የኢትዮጵያን ሰራዊት በተመለከተ ለምሳሌ በኤርትራ ስለሞቱት እንዲሁም አሁን ሶማሊያ ውስጥ እየተዋጉ ስላሉትና ስለሚሞቱት በትክክል ለቤተሰብ አይነገርም ከሞቱ በኋላ ደግሞ ለቤተሰባቸውም አበላ አይሰጥም የሚል ከሶስት አራት የተለያዩ በድምፅ ከተላኩልን ጥያቄዎች አው ሰራዊታችን፣ ለሀገራችን መረጋጋት ብቻ ሳይሆን ለአካባቢውም ለሚያደርገው መስዋዕትነት እኔ ያለኝን ታላቅ አክብሮት መግለጽ እወዳለሁ። አካባቢውን ለማረጋጋት ብሎም ደግሞ ሀገራችንን ለማረጋጋት ህይወታቸውን ሰጡ ብሎ ለቤተሰቦቻቸው ያረዳል ያረዳል። ቤተሰቦች ይነገራቸዋል ይነገራቸዋል። አንዳንድ የሚያስፈልጋቸው ቤተሰቦችም ድጋፍ ይሰጣል። እኛ ለሀገራችን የምንሰጠው አስተዋጽኦ እነሱ ከሚሰጡት ክቡር ህይወታቸውን ሁሌም ልናወድሳቸው ልናሞግሳቸው ይገባል። ኢትዮጵያችን የሰላም ምሰሶ የሆነችው እነሱ በሚሰጡት ህይወት ነው። አመሰግናለሁ። የኢትዮጵያ ውጭ ጉዳይ ሚኒስቴር ዶክተር ቴዎድሮስ አድሃኖም እግዜር ይስጥልኝ። በጣም ነው የማመሰግነው። ገና የሚያስፈልገው አይደለም። ያው ተጠያቂነት መኖር አለበት የሚል እምነት ላለን ኤኒ ታይም ብንጠየቅ ደስ ይለናል ለመመለስ እና አመሰግናለሁ እኔም።